ሐኪሙን ይጠይቁ እያነጋገረ ባለውና በአሳሳቢው የኢቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ዝግጅት ለምሽቱ በተለይ በሙከራ ህክምናና የመከላከያ ክትባት ጅምሮች ዙሪያ ነው የሚያተኩረው። ባለፈው ሳምንት በአሁኑ ወቅት ለህሙማኑ የሚሰጠውን የህክምና እንክብካቤ በቃኘው ውይይት ሙያዊ ማብራሪያ የሰጡን ዶክተር ብስራት ኃይለመስቀል ለምሽቱን በቀጠሮ ተገኝተዋል። ዶክተር ብስራት በዚህ በዋሽንግተን ዲሲ በሚገኘው በሀዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰር እና የመድኃኒቶች መረጃ አገልግሎት ክፍል ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ እንለፍ። ዶክተር ብስራት ኃይለመስቀል በድጋሚ ለጊዜው አመሰግናለሁ። በጣም አመሰግናለሁ። እኔ ማለላ ዶክተር ብስራት በምዕራብ አፍሪቃ ብቻ ከአምስት ሺህ በላይ ሰዎችን የገደለውንና ወደ ተለያዩ አካባቢዎችም እየተዛመተ ያለበት ሁኔታ የበረታ ስጋት ያሳደረውን የኢቦላ ወረርሽኝ የህክምና መድኃኒቶች ሙከራዎችና የመከላከያ ክትባት ጥናቶች አስመልክቶ በቅርቡ እየተወሰዱ ያሉት እርምጃዎች መጠነኛም ቢሆን ተስፋ ፈንጥቀዋል። በተለያዩ የህክምና አጠራሮች የሚገለጹትን የእነኝህን ጥናቶች ምንነት በመረዳት ብንጀምር በአንድ ወገን ለህክምና የሚደረግ የመድኃኒት ሙከራ ወይም ጥናት አለ። በሌላ በኩል ደግሞ የመከላከያ ክትባት ጥናት አለ። በአንጻሩ በእንስሳት ላይ እና በሰዎች ላይም የሚደረጉ ሙከራዎች በየደረጃው እንደ መኖራቸው እስኪ ምንነታቸውን ያስረዱን። አው መድኃኒቶች ገበያ ላይ ከመውጣታቸው በፊት ብዙ ሙከራ ነው የሚደረግላቸው። በአጠቃላይ ግን ሁለት ቦታ ይከፈላሉ። አንደኛው በእንስሳት ላይ የሚሞከረው ነው። ሁለተኛ ደግሞ በሰው ላይ የሚሞከረው ነው። በእንስሳ ላይ የሚሞከሩት ውጤቶች አሳማሪ ከሆኑና ብዙ ጉዳት የማያመጡ እንስሳዎቹን፣ የሚያደኑ ለበሽታው መፍትሄ የሚያመጡ ከሆነ ያ ይጠናና በዛ በኩል ያለው ጥናት ሲጠናቀቅ ከዛ በኋላ ወደ ሰው ላይ እንዲጠና ፍቃድ ይሰጣል ማለት ነው። ስለዚህ ፍቃድ ሳይገኝ ሰው ላይ መሞከር አይቻልም። እንስሳ ላይ ብቻ ነው የሚሞከረው። ሰው ላይ ከሞከራ ከተጀመረ በኋላ ሌላ አራት ፖች አሉ። ፌዝ ዋን ብሎ እስከ ፌዝ ፎር ድረስ ይሄዳል ማለት ነው። አራት ደረጃዎች አሉት። አራት ደረጃዎች አሉት እና ሶስቱን ደረጃ ሲያልፍ አንድ መድኃኒት ውጤታማ ነው ተብሎ ለገበያ ላይ ይቀርባል። አራተኛው ደረጃ ገበያ ላይ ከወጣ በኋላ የሚጠኑ ጥናቶች ናቸው። አራቱን ደረጃዎች ከጊዜም አንጻር በተናጠል በዝርዝር መሄድ ባንችልም ምንድን ነው በዋናነት በመጀመሪያዎቹ ሶስት ደረጃዎች የሚደረገው አራተኛው ላይስ ምን የተለየ ነገር እናያለን? አንድ መድኃኒት ከሙከራ በእርግጥ ለሕክምና የሚውል ጥናቱ የተጠናቀቀለት መድኃኒት ሆኖ እስኪቀርብ ድረስ እንግዲህ የመጀመሪያው መድኃኒቱ ይሰራል ላይሰራም ሳይሆን በፈቃደኝነት በዚህ መድኃኒት እንዲሞከርባቸው የመጡ በሽታው የያዛቸው ሳይሆን ጤነኛ ሰዎች ናቸው። ማለት የሚሞከርባቸው አንደኛ መድኃኒቱ በሰውነታቸው ገብቶ እንዴት እንደሚወጣ፣ ምን ያህል ጊዜ እንደሚፈጅ፣ እንዴት የት ቦታ እንደሚሰበር የመሳሰለውን ነገር ጣልቃ ለግባ የሕክምናውን ይዘት ያቀረቡ ነው። እንደሚሰበር ሲሉ መድኃኒቱ በሰውነት ውስጥ በምን መልኩ እንደሚብላላና የትኛው የሰውነት የውስጥ አካል ላይ ይበልጥ የመብላላቱ ሂደት እንደሚካሄድ ይመስለኛል። አዎ፣ በፋርማሲ ያው ፋርማኮኪኔቲክስ በሜዲሲን ይባላል። ከዛ በላይ ሌላው ትልቁ ነገር ይሄ ፌዝ አንድ የሚባለው መድኃኒቱ ሴፍ ነው ወይ ሌላ ያልታሰበ ጉዳት ሰው ላይ ሊያመጣ ይችላሉ የሚለውን ነገር ለማጥናት እና ደግሞ መጠኑ ዶዙ ምን ያህል እንደሆነ ለማጥናት ነው። ያ የመጀመሪያው ነው እንጂ በመጀመሪያው ላይ መድኃኒቱ በሽታውን ያደናል አደን የሚለውን ጥያቄ ለመመለስ አይደለም። ሰው ሰውን አይጎዳም ወይ ምን ያህል ነው ዶዙ እና በሰውነት ውስጥ ደግሞ በምን አይነት ይብላላል የሚለውን ነገር ለማጥናት ነው። እና ይሄ በትንሽ ሰዎች ላይ ነው የሚሞክረው ሰዎች ላይ በጥቂት ሰዎች ላይ ነው። ከመቶ በታች ናቸው። አንዳንዴ የም ሃያ ሰላሳም ሊሆን ይችላል። እና ይህን ደረጃ ካለፈ በኋላ አሁን ሁለተኛው ደረጃ ላይ ይገባል። ሁለተኛው ደረጃ ትንሽ በርከት ያሉ ሰዎች ናቸው። አንዳንዴ እስከ አምስት መቶ ሰው እስከ ሶስት መቶ ሰውም ሊደርሱ ይችላል። አሁን ሁለተኛው በሽታው የያዛቸው ሰዎች ላይ ነው የሚሞከረው። እስቲል የሁለተኛው ጥናት ዓላማ ወደ ሶስተኛውና ትልቁ ትል ዋናው ጥናት ላይ ለመሄድ ተገቢ ነው ይሄ መድኃኒት አለው ወይ ተስፋ ያለው መድኃኒት ነው ወይ የሚለውን ነገር ለማጥናት ነው ሁለተኛው ላይ የሚደረገው። ሁለተኛውን ደረጃ ካለፈ ነው ሶስተኛው ነው እንግዲህ። ለምሳሌ ኢቦላ ከሆነ ኢቦላ የያዛቸው በሽተኞች በትልቅ ደረጃ ከሶስት ሺህ እስከ አምስት ሺህ እንደ በሽታው አይነት፣ አንዳንዱ በሽታ ብዙ በሽተኛ ስላለ በቀላሉ በሽተኛ ማግኘት ይቻላል። አንዳንዱ ደግሞ በጣም የማይገኙ በሽተኞች ከሆኑ መለስ መጠኑ መለስ ይላል። ግን በትልቅ ደረጃ ሙከራ የሚደረገው በዚህ በሶስተኛው ደረጃ ነው። አንደኛ መድኃኒት ያድናል፣ ብዙ ጊዜ ከሌላ ጋር በማነጻጸር ነው ወይ አሁን በቅርቡ የተፈቀዱ መድኃኒቶች ገበያ ላይ ካሉ ከዛ ገበያ ላይ ካሉ ጋር በማነጻጸር ከሌሉ ደግሞ ያን መድኃኒት ካልወሰዱ ሰዎች ጋር ፍቱንነቱን መድኃኒት የወሰዱትና ያልወሰዱትን በማነጻጸር የትኛው ነው እና ዋናው እንግዲህ ሶስተኛው ላይ ያድናል አያድንም ነው። ሁለተኛው ነገር ሊያድን ይችላል፣ ግን ደግሞ ወይ በጉበት ወይ በሌላ ነገር ሰው ሊገል ይችላል። የበለጠ ጉዳት ሊያመጣ ይችላል። የፈዋሽነቱን ያህል ፈዋሽነቱን ያህል ሊያመጣ ይችላል ስለዚህ ይሄንን አጥንቶ የሶስተኛው ደረጃ ብዙ ጊዜ ጊዜ ይፈጃል። አንዳንዴ ከዓመት እስከ አምስት ዓመት ድረስ ሊፈጅ ይችላል። ጊዜ የሚፈጀው ጊዜ የሚፈጀው ጥናት እሱ ነው። እሱን ካለፈ በኋላ ምሳሌ አሜሪካ ሀገር ከሆነ ለፉድ ኤንድ ድረግ አድሚኒስትሬሽን ለሚባለው ለመንግስት ለጤና ጥበቃ ይቀርብና፣ ና ይሄ መድኃኒት ስራ ላይሰራም፣ ያቀረቡት ጥናት ትክክል ነው አይደለም። ያጣሩና ኤክስፐርቶች ያ እንግዲህ ማገበያ ላይ እንዲሸጥ ይፈቀዳል ማለት ነው። አሁን ገበያ ላይ ከወጣ በኋላ ያ መድኃኒት በተለያየ መንገድ ቁጥጥር ይደረግበታል ለተወሰነ ጊዜ ምክንያቱም አንዳንድ መድኃኒቶች ለጥናቱ ተብሎ በሶስተኛው ደረጃ ላይ የሚመሩት በሽተኞች ተመርጠው ስለሆነ፣ በኋላ ግን መድኃኒቱ ገበያ ላይ ከሆነ ግን ሁሉም ሰው ስለሚጠቀምበት በጥናቱ ጊዜ ያልታዩ በአንዳንድ ሬር የሆኑ በቀላሉ የማይታወቁ ችግሮች ሊፈጠሩ ስለሚችሉ ገበያ ላይ ከዋሉ በኋላ እንደገና ጥናቱ ይካሄዳል። አንዳንድ መድኃኒቶች እንደውም ብዙ መድኃኒቶች ገበያ ላይ ከዋሉ በኋላ እንደገና ላይሰንሱ ተወስዶባቸው ከገበያ እንዲወጡ የተደረጉ መድኃኒቶች አሉ። እነዚህ ናቸው በአጭሩ አራቱ አይነት ጥናቶች። መልካም በመርዛማነትና በፈዋሽነቱ መካከል ያለ ውድድር በጥሩ መድኃኒት ወይም ስራ ላይ በኋላ እና በሚረዳ መድኃኒትም ላይ አጠያቂነቱን ቀደም ብለው እንደጠቀሱት በዋናነት ትኩረት ሲሰጠው እናያለን። ዶክተር ብስራት ቀደም ብለን ባነሳ ነው ለረጅም ጊዜ በስፍራው ሲንቀሳቀስ የነበረው የሕክምና በጎ አድራጎት ተቋም ድንበር የለሽ ሐኪሞች ቡድን በቅርቡ የሙከራ ክትባቶች ጥናት እንዲደረግ ከዓለም ጤና ድርጅት ጋር ተባብሮ በመስራት ላይ መሆኑ ተገልጧል። በትላንትና እለት የወጣ ሌላ ዜና ደግሞ ከዚህ ቀደም የመከላከያ ክትባት ላይ የሰራ የካናዳ የጤና አጠባበቅ ድርጅት በውሱን አሰራር ላይ ተገደበ ስለነበረ መርክ የተባለው ታዋቂ መድኃኒቶች ኩባንያ ይሄ መድኃኒት የማምረት ንግድ ፈቃዱን መውሰዱ ተገልጠዋል። በህክምናውም በመከላከያ ክትባቱም ረገድ አሁን ያለውን ሁኔታ ያስረዱን። ልክ ነህ። ኤቦላ አሁን በተለይ በምዕራብ አፍሪካ ያለው ወረርሽኝ በጣም የሚያሳዝን ነው። በጣም ብዙ ሰው ነው እያለቀ ያለው፣ አንተ እንዳልከው ከአምስት ሺህ ሰው በላይ እናት፣ ወንድም፣ እህት፣ አክስት፣ ቤተሰብ አንዳንዱ ደግሞ እንዳለ በሙሉ ቤተሰቡ ሁሉ እያለቀ ነው። በጣም ያሳዝናል። እነዚህ ሰዎች ግማሾቹ፣ ከግማሽ በላይ አቅሙ ቢኖር እና የሀገራቸው ሕክምና ቢስተካከል መዳን የሚችሉ ሰዎች ያለ እድሜያቸው ተጠይተው ለሞት ዳርገዋል። በሕክምናው ደረጃ በተለይ ከእንግዲህ ያው የሰለጠነው አለም ይህን ለመከላከል በብዙ እየተንቀሳቀሰ ነው። የተለያዩ ካምፓኒዎችም እንቅስቃሴ እያደረጉ ነው። ሁለት ቦታ ብንከፍለው እንቅስቃሴውን፣ አንደኛው ክትባት ነው በሽታው እንዳይዘን መከላከያ ሲሆን፣ ሌላው ደግሞ በሽታው ከያዘን በኋላ ህክምና ማለት ነው። ስለዚህ በሁለት አይነት መንገድ ነው እንቅስቃሴው እየተካሄደ ያለው። ከዶክተር ብስራት ጋር ውይይታችንን በዚህ መቋጨት ሊኖርብን ነው። የሙከራ ጥናቶቹ ጅምሮች የፈነጠቁትን ተስፋና በጥቅሉም በመድኃኒቶች ፈዋሽነትና መርዛማነት ዙሪያ ዶክተር ብስራት የሰጡትን አስተያየት ይዘን እንቀርባለን በሚቀጥለው ፕሮግራማችን። ለአሁኑ ግን ዶክተር ብስራት ኃይለመስቀለን ለጊዜያቸው አመሰግናለሁ። ለጊዜ ስ